አቶ ሲሳይ አምባው ይባላሉ። የአርባ ምንጭ ከተማ ነዋሪ ምንም የሚላስ የሚቀመስ የሌላቸው እናታቸውን በአንድ የሀብታም የልብስ መሸጫ ሱቅ ሆነው ቆጥቤ ይህን ሱቅ ከፈትኩኝ ብለው በቴሌቪዥን እንዲቀረጹና እንዲተላለፍ በመደረጋቸው በዚህ በመበሳጨት ከአካባቢው አስተዳደር ጋ እሰጥ አገባ መጀመራቸውን ለዶይቼ ቬለ ተናግሯል። ከዚህም በግንቦት ሰባት አባልነት በፀረ ሽብር ህግ ተከሰው አራት ዓመት ከአምስት ወር ተፈርዶባቸው ሁለት ዓመት ተኩል ከታሰሩ በኋላ በይቅርታ ቢለቀቁም ወደ አርባ ምንጭ ሲመለሱ ግን ወከባ እየደረሰባቸው እንደሆነ ይናገራሉ።

ይሆናል ቤቴ ውስጥ የባለቤቴ የስራ ባልደረቦቿ እንኳን ደስ አለ ለማለት ይራ ምናምን ነገር ዳቦ አስደፍተው ይዞ መጥተው ነበረ እና ልክ በዛን ሰዓት ላይ እየተጫወትን እያለን ቀጥታውን የአባያ ክፍለ ከተማ ሊቀመንበር የነበረው ከእንደገና የፍትህና ጸጥታ ዘርፍ ላይ የሚሰራ ዞን ፖሊስ የነበረ ደግሞ በላንድ ክሩዘር ሌሎች አባላችን ጭምር ሞልተው መጡ። በር ላይ ሌሎች ፖሊሶች ውጭ የሆኑ እንደታጠቁ እነዚህ ሶስቱ ገቡ። መተው ጨበጡ። የሰማ ነው እና ያየነው ነገር የተለያየ አይነት ነገር ነው አሉ። ምንድን ነው የሰማችሁት? ምንድን ነው ያያችሁት ብዬ ጠየኳቸው። አይ ከጎረቤት ስልክ ተደውሎ ስለ ፖለቲካ ኢሹ ሲወራና ሲነገር እንደነበረ ሲዶለት እንደነበረ ነው ለእኛ የተነገረን። አሁን ግን የምናየው ነገር ሌላ ነገር ነው እና እዚያ የነበሩ ሰዎችም እነሱን አወጧቸው። ሌላ ደግሞ ምንድን ነው ያው ፖሊሶች ዘውትር ቀን በቀን በቤት የመመላለስ ሁኔታና ግቢ ውስጥ የመግባት የመውጣት ሁኔታ፣ ምንም ያናገሩኝ ምንም የሚጠይቁኝ ነገር የለም እና በቃ ለማስፈራራት ዱላ ጠመንጃ ይዘ ታድገው ግቢ ውስጥ ይገባሉ ይወጣሉ፣ ይገባሉ ይወጣሉ። እኔም አያቸዋለሁ እነሱም ያዩኛል እና ከፍተኛ ጫናና በደል ነው የደረሰብን ያለው በሁለት ሺህ ስምንት በግንቦት ሰባት አባልነት ተከሶ ታስሮ የነበረውና አሁን በምህረት መለቀቁን የሚናገረው አቶ በረከት ተገኔ የተባለው የአርባ ምንጭ ከተማ ነዋሪ በበኩሉ ደረሰብኝ ስላለ ወከባ ሲገልጽ፣ ፖሊሶች የተከታተሉ ነው። እስኪ ቤት ቤት ሁሉ አንደ መጥቶ አቱን ሄደዋል። እና መታወቂያ ለመጠየቅ እጄ የሻዕቢያ መንግስት፣ ይስጥት አንፈጣም ምናምና እና እስኪ ቤት መጥተው ሁለት ምናም አቶን ሄደዋል ለምንሆን ምንሆን የማቆን ነገር የለም። ወንድሙ አባቱና እህቱ ወንድማቸው የግንቦት ሰባት ታጣቂ በመሆኑ መታሰራቸውን የገለጸው አቶ ባንትወሰን አበበ በእስር ቤት ቆይታው ከፍተኛ ስቃይ እንደደረሰበት ገልጾልናል። እሱም በ2008 ዓ ም ታስሮ አሁን በይቅርታ ቢፈታም በከተማዋ ባለሥልጣናት ወከባ እየደረሰብኝ ነው ይላል ስብሰባ ጠርቶን በጸጥታ ዙሪያ ነው የሚሰበስበዋሉ እሺ በምስ መጣን ምንድነው ስንል እናንተ ምንም አይነት ፕሮግራም ማዘጋጀት አትችሉም ከእኛ ጋር መስራት አለባችሁ ከእኛ ጋር የማትሰሩ ከሆነ እንደፈለጋችሁ መሆናችሁም ስራ አታገኙም እኛ ራሱ ከዚህም በኋላ አንተዋችሁ ምንፈልገው ነገር እናደርጋለን አደለም ማሰር ማስወገዱ ላይ እንችላለን ነው የተባል ነው እዛ ማለት ነው የጠራን እኮ ለውይይት ነው የጠራን ግን ውይይት ሳይሆን ዛቻ ነው ማስፈራሪያ ነው የሚሰጠን የነበረው እና መታወቂያ ምንም ማግኘት እንደማልችል ከእነሱ ጋር ካልሰራን። ከዚህም ባለፈ እየተከታተሉኝ ነው እናጠፋለን፣ አሁን ህይወትህ መጣ አደለ ህይወትን እዚህ የምታጣበት እዚህ አርባ ምንጭ ከተማ ነው እየተባልኩ ነው። ከዚህም ባለፈ መላው ቤተሰቦቻችን ላይ ጥቃት ለመፈጸም የፈለጉት ነገር ማድረግ እንደሚችል ማንም እንደማይጠይቃቸው እየተናገሩ ነው። ይህንም የሚናገሩ የቀበሌ አመራሮች፣ ካቢኔዎች፣ ፖሊሶች ናቸው። እኔ ሲሄድ ራሱ እንደዚህ ጥላዬን ተጠንቅቄ ነው የምሄደው። እኔ እንደውም አላመሽም በጊዜ ለመገባው በቆጣው ስልክ ሁላውን ለመጠቀም እየፈራው ነው ያለሁት በአሁኑ ሰዓት ማለት ነው። ፖሊስ ዝም ብሎ ቤት ዘው ብሎ ታጥቆ ይገባል። ያለምንም እንትን ዘው ብሎ ገብተው፣ ለምሳሌ ለምጠይቀው ጥያቄ ምንድን ነው ሰላም አይደል እንዴ የምንፈልጋችሁ ስትል፣ አይ እኛ ለራሳችን ጉዳይ ነው ይላል። በዚህ ጉዳይ ላይ ለመነጋገር ወደ ከተማዋ ፖሊስ ጣቢያ ስልክ ደውለን ነበረ። ስልኩን ያነሱት ስማቸው መግለጽ ያልፈለጉት የፖሊስ ባልደረባ የተባለው ነገር ውሸት መሆኑን፣ ሆኖም ግን መግለጫ መስጠት የሚችለው የጽህፈት ቤቱ ኃላፊ መሆናቸውን ገለጹልን። በመቀጠልም የጽህፈት ቤት ኃላፊው እንደሚደውሉልን ነግረውን ስልካችን ቢቀበሉም ይህ ዜና እስከተጠናቀረበት ጊዜ ድረስ ስላልደወሉልን ሐሳባቸውን ማካተት አልቻልንም። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም